Hier Yamir Dims Radio Tabiano.

ወስዶ በዚህ ተስማምተናል። አባ ገብረ ሊባኖስ ይባላሉ። በሰሜን ጎንደር በአንዳንድ አካባቢዎች የሚታየውን የጸጥታ ችግር ለመፍታት ያግዛል በሚል የተደረሰውን እርቀ ሰላም በመሸምገል የተሳተፉ ናቸው። ዝርዝሩን በዕለቱ አብርስ እናቀርባለን። በድሬዳዋ በኮሮና ቫይረስ ወረርሽኝ ሳቢያ ኑሯቸው ለተጎዳባቸው ነዋሪዎች በየሰፈሩ የተደራጁ በጎ ፈቃደኞች ልዩ ልዩ ድጋፎችም በማድረግ ላይ የመሆናቸው ዜና በትግራይ ክልል የኮሮና ቫይረስ ወረርሽኝን መዛመት ለመከላከል ተብሎ በወጣዎች እንዲዘጉ ተወስነው የነበሩ አንዳንድ የአገልግሎት ሰጪ ተቋማት በክልሉ የወረርሽኙ መከላከል ስራ አስተባባሪ ኃይል ማስታወቁ በዜና መጽሔት ክፍለ ጊዜ ከምንመለከታቸው ርዕሶች ውስጥ ናቸው። አርብ ሚያዝያ 16 2012 ዓ ም ጤና ያስጥልኝ። እንደምናመሻችው ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችንና ቅንብሮችን ይዘን የት ባለው አቀራረብ ከስቱዲዮ ከየቤታችን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ቆንጅት ታየ፣ የቴክኒክ አቀናባሪያችን ብርሃን ኃይሉ፣ ዋና አዘጋጇ ትዝታ ብላቸው ናት። በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ትኩስ ትኩስ ዘገባዎችን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅ ይታየ። ጤና ይስጥልኝ። እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። ከኢትዮጵያ የጤና ሚኒስቴር በወጣ መረጃ በቀኑ 933 ሰዎች የኮሮና ቫይረስ ምርመራ ተደርጎላቸው አንድ ሰው ላይ ተገኝቷል። አጠቃላይ በምርመራው የተረጋገጠው የተጠቂዎቹ ቁጥር አሁን 117 መድረሱ ነው። ይህ በዚህ እንዳለ በሀገር አቀፍ ደረጃ ኮሮና ቫይረስን ለመከላከል በተካሄደው የቤት ለቤት ቅኝት ከ3 ሚሊዮን በላይ ቤቶች መዳረሳቸውን የኢትዮጵያ የጤና ሚኒስትር ዶክተር ሊያ ታደሰ አመልክተዋል። ቅኝቱ የቫይረሱ ስርጭት በማህበረሰብ ውስጥ ያለበትን ሁኔታ ለማወቅ እንደሚረዳ የገለጹት ሚኒስትሯ፣ በዚህም ስራ የቫይረሱ ምልክት የታየባቸው 427 የሚሆኑ ሰዎች መለየታቸው መሆናቸውን ገልጸዋል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዲሬክተር ዶክተር ኤባ አባተ በበኩላቸው የኮሮና ቫይረስ ምርመራ ጣቢያዎችን የማደራጀቱ ስራ መጠናከሩን ገልጸዋል። በአሁኑ ጊዜ የጣቢያዎቹ ቁጥር ሀያ መድረሱንና የመመርመር አቅማቸውም እያደገ መሆኑን መግለጻቸውን ከኢትዮጵያ የዜና አገልግሎት የተገኘው ዜና አውስቷል። በሌላ የኢትዮጵያ የኮቪድ-19 ነክ ዜና በወረርሽኙ ምክንያት አንዳንድ የጤና ተቋማት አገልግሎት ማቆማቸው በመደበኛ የጤና አገልግሎቶች ላይ መስተጓጎል እንዳስከተለ የጤና ሚኒስቴር ሚኒስትር ደኤታ ዶክተር ደረጀ ድጉማ መናገራቸው ተገለጸ። ይህንኑ የሚከታተል ግብረ ኃይል መቋቋሙንም አስታውቀዋል። የኮሮና ቫይረስ ሕክምና እንዲሰጡ ከተለዩት የጤና ተቋማት ውጪ ሁሉም የጤና ተቋማት የተለመደውን መደበኛ አገልግሎት መስጠት እንዳለባቸው ያሳሰቡት ሚኒስትር ደኤታው በተለይ በእናቶችና ህጻናት ጤና አገልግሎት፣ ተላላፊና ተላላፊ ያልሆኑ በሽታዎች ላይ መደበኛ አገልግሎት መስጠታቸውን ግብረ ኃይሉ ከፌዴራል እስከ ወረዳ ድረስ ተዋቅሮ የመከታተል ስራ መጀመሩን አስረድተዋል። ህዝበ ሙስሊሙ የረመዳንን ጾም ወር በሚያሳልፍበት ወቅት ከሰሞነኛው የኮቪድ-19 ወረርሽኝም ራሱን መጠበቅ እንደሚገባው አንድ ታዋቂ የሃይማኖት አባት መክረዋል። መቀመጫቸውን በዩናይትድ ስቴትስ ያደረጉት ሼክ ኸሊድ ኡመር የሃይማኖቱ አስተምሮት በሚያዘው መሰረት ይህንን ፈታኝ ጊዜ ማለፍ እንደሚቻልም አውስተዋል። ሀብታሙ ስዩም ዝርዝሩን ይዟል። የእስልምና አምስት መሠረቶች ተብለው ከሚጠቀሱት መካከል አንዱ የሆነው የረመዳን ጾም በዛሬ ዕለት በመላ ዓለም ላይ ተጀምሯል። የዘንድሮው የጾም ጊዜ ከኮቪድ-19 ወረርሽኝ ስርጭት ጋር መገጣጠሙ የአብሮነት ወር በሚባለው ረመዳን ላይ ጥላውን እንዳይጥል ይሰጓሉ። የሃይማኖት አባትና ፈርስት ጅራ የተባለው ግብረሰናይ ድርጅት መስራች የሆኑት ሼክ ካሊድ ዑመር ግን ሃይማኖቱ በሚያዘው መሠረት ስጋት ከተሞላበት ጊዜ መጠበቅ እንደሚቻል ይመክራሉ። ነቢዩ አለህ ሰላቱ ወሰላም የነገሩን ሐዲስ አለ አንድ አካባቢ ላይ ወረርሽኝ መድረሱን ያወቃችሁ እንደሆነ ወደዛ አትግቡ፣ እንደዚሁም ደግሞ እዚህ አካባቢው ላይ ያላችሁ ደግሞ ወደ ሌላ አትሂዱ ብሎ ኳራንቲንን ቀደም ብሎ የነገረው ስለሆነ አሁን ባለው ሁኔታ ደግሞ ዓለም በአጠቃላይ ባለበት እንዲቆይ ያሉበት እና ሕክምና ባለሙያዎች ይህንን ወረርሽኝ እግሩን ለመቁረጥ እንግዲህ በየቤቱ መቀመጥ ትልቁ መፍትሄ ነው ተብሎ ስለተነገረ ሁሉም ይህንን መመሪያ ተግባራዊ አድርጎ በየቤቱ እንዲቀመጥ አካላዊ ርቀትንም ደግሞ እንዲጠብቁ ሼክ ካሊድ የግል ንጽህና አጠባበቅ ከቫይረሱ ራስን ለመታደግ እንደሚበጅ በህክምና ባለሙያዎች መመከሩን አውስተው ስተው የእስልምና አስተምሮትም ይህን እንደሚደግፍ ያብራራሉ በእስልምና ንጽህና እንግዲህ ግማሽ የኢማን ክፍል ነው ብሏል ነቢዩ ዐለይሂ ሰላቱ ወሰላም ከነበራቸው የንጽህና ስርዓት በተጨማሪ ይህንኑ ሐኪሞች ያዘዙትን ተግባራዊ በማድረግ ምዕመናን ይሄ ወር እንግዲህ የዱዓ የጸሎት ወር ነውና ወደ ጌታቸው ወደ አላህ ስብሓነሁ ወተዓላ እጃቸውን ዘርግተው የባህሪ ለውጥ አድርገው አላህ ምሕረቱን እንዲያወርድልን አብዝተው እንዲለምኑና እንድንማጸን አደራዬን እላለሁኝ። ሼካሌድ ዑመር ህዝበ ሙስሊሙ የርኅራሃይና መተሳሰብ ወር የሆነውን ረመዳንን በሚያሳልፍበት ወቅት ከጥንቃቄ ባሻገር ለችግረኞች መድረስን ይጠጉበት የሌላቸውን ማገዝን አብሮ ማጤን እንደሚገባው አመላክተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሀያዎቹ ከበርቴ ሀገሮች ቡድን ኮቪድ 19ን ለመዋጋት የሚውል ገንዘብ ዓለም እንዲያዋጣ ጥሪ አስተላልፏል። ዝርዝሩን ሶሎሞን አባተ ያቀርባል። ሁሉም ሀገሮች፣ ዓለም አቀፍ ድርጅቶች፣ የግሉ ዘርፍ፣ የበጎ አድራጎት ተቋማትና ግለሰቦችም ገንዘብ አዋጡ ብለዋል ሀያዎቹ ባለጠጋ ሀገሮች የመንግስታትና የማዕከላዊ ባንኮች ገዢዎች ዓለም አቀፍ መድረክ የሚባል አስራ ዘጠኝ ሀገሮች እና የአውሮፓ ህብረትን ያቀፈ ስብስብ እና የእነዚያ ከበርቴዎቹ ሀገሮች ህብረት ጂ ሀያ ወይም ቡድን ሀያ እስከ ዛሬ አርብ ወደ ሁለት ቢሊዮን ዶላር የሚጠጋ ገንዘብ ወደ ሙዳዩ ማስገባታቸውን ተናግረዋል። እንዲሰባሰብ የሚፈልጉት ደግሞ ስምንት ቢሊዮን ብር ነው። የዘንድሮው የቡድን ሀያ ሊቀመንበር ሳዑዲ አረቢያ አምስት መቶ ሚሊዮንን ሰጥታለች። ገንዘቡ የሚውለው ለክትባት ምርምርና ኮቪድ-19ን ለመቆጣጠር ለሚደረጉ የሕክምናና ሌሎችም ተግባራት ቀዳዳዎች መሸፈኛ እንደሚሆን፣ ለሁሉም ችግር ሁሉም ይረባረብ ያሉት የሳዑዲ አረቢያው የጂ ሀያ እንደራሴ ተናግረዋል። የኮሮና ቫይረስ መከላከያ ሊሆን ይችላል የተባለ ክትባት በሰው ላይ መሞከር ትናንት መጀመሯን እንግሊዝ አስታውቃለች። ይህ በእንዲህ እንዳለ የቁም ከብትና እንስሳት ገበያዎች እንዲዘጉ ቡድን ሀያ ግፊት እንዲያደርግ የአውስትራሊያ መንግስት ጥሪ አቅርበዋል። ሰንጋ ተራ፣ በግ ተራ፣ ዶሮ ተራ፣ በሬ ገበያ የሚባሉ ገበያዎች ላይ እንስሳቱ ተፋፍገውና ለብዙ ቀናትም የሚቆዩ በመሆኑ በሰው ላይም ሆነ በራሳቸው በእንስሳቱ ላይ ለሚቀሰቀሱና ለሚዛመቱ ኢንፍሉዌንዛን ለመሳሰሉ በሽታዎች ተደጋጋሚ ምንጭ ሆነው ተገኝተዋል ብላለች። አውስትራሊያ ኮቪድ-19 በደቀነው አደጋ የድፍን ዓለም ምጣኔ ሀብት ድቀት ቢከተልም ይበልጥ ተጎጂ የሚሆኑት ግን በመልማት ላይ ያሉ ሀገሮች እንደሚሆኑ ዓለም አቀፍ የገንዘብ ድርጅት ገልጿል። የዩናይትድ ስቴትስ ፕሬዝደንት ትራምፕ በትናንቱ ዕለታዊ መግለጫቸው በሀገሪቱ ያለው የቫይረሱ ስርጭት ይዞታ አስተማማኝ ሆኖ ካላገኙት የማህበራዊ መራራቅ መመሪያዎቻቸውን እስከዚህ የአውሮፓውያን ሚያዝያ ወር መጨረሻ ድረስ እንዲዘልቅ ሊያራዝሙት እንደሚችሉ ጠቁመዋል። ቆንጅት አየን ለዜናው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ሚያዝያ 16 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም ምን አይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብር ነሆን በቀጥታ የምንሻገረው ሰሜን ጎንደር አካባቢ የሚታየውን የጸጥታ ችግር ለመፍታት የሚያግዝ እርቀ ሰላም ማውረዳቸውን የአማራ ክልል መንግስትና አርበኛ መሳፍንት ተስፉ ተናገሩ ትለናለች አስቴር ምስጋናው ከባህር ዳር ባጠናቀረችው ዘገባ። ሁለቱም ወገኖች ለአሜሪካ ድምጽ እንደገለጹት አርበኛትና አብሯቸው ያሉት ፋኖች እርስ በርስ ከሚጎዳዱበት ድርጊት ወጥተው በክልሉ ልማትና ጸጥታ ለመሳተፍ ተስማምተዋል። መሰል የሰላም ሂደቶች እንደሚቀጥሉም ነው የክልሉ መንግስት የጠቆመው። ሁለቱን ወገኖች ያነጋገረችው አስቴር ምስጋናው ዝርዝሩን አደርሰናለች። ከጎንደር የተሰማው ዜና ያለፉትን ሳምንታትን የጸጥታ ችግሮች ተከትሎ የመጣ ነው። በአካባቢው የሰላም መደፍረስ ሲያጋጥመ ቆየቱ ብቻ ሳይሆን በትክክል እየሆነ ስላለው የተለያዩ ወገኖች የሚሰጧቸው መረጃዎች መጣረስም ግርታን የፈጠረ ነበር። ዛሬ ግን ቢያንስ ሁለቱ ወገኖች እርቀ ሰላም ማውረዳቸውን ችግሮችንም በተመሳሳይ መነጽር ማየት መጀመራቸውን ይፋ አድርገዋል። በጎንደር አካባቢ ከሚንቀሳቀሱ የታጠቁ መካከል አርበኛ መሳፍንት ተስፉ የሚመሩት ዋነኛው ነው ለሰላሙ መደፍረስ አንዱ ምክንያት በአካባቢው የመደበኛ የሆኑ የታጠቁ ኃይሎች መኖራቸው እንደሆነ የሚናገረው መንግስት በተለይ እንደዚህ መሪያቸው ማን እንደሆነ ከሚታወቀው ጋር መነጋገርን የመረጠ ይመስላል። የተያዘው አቋም እነዚህን ታጣቂዎች በመንግስት መዋቅር ውስጥ ማስገባት መሆኑን የሰሜን ጎንደር ዞን ዋና አስተዳዳሪ አቶ ወርቁ ለምለሙ ይናገራሉ። በአንድ ሀገር ላይ የሁለት የታጠቀ ሀይል ሊኖር አይችልም። ስለዚህ መንግስት የተፈጥሮ ባህሪው ህግ የማስከበርና ታጠቀ ሀይል እንዲመራ እንዲያሰማራ በህግ የተሰጠው ነው። ከዛ መለስ ያለው በተለያየ መንገድ የታጠቁ ሀይሎች መንግስት በተለይ ክልሉ መንግስት አማራጮችን አቅርቧል። አንደኛው አማራጭ መስፈርቱን የሚያሟሉ በልዩ ሀይል ወይም በአድማ ብተና ወይም ደግሞ በመደበኛ ፖሊስ እንዲሰማሩ። ከዚህ ውጭ በአካባቢው በርሻ የሚሰማሩ ከሆነ ደግሞ በአካባቢው ሚሊሻ ጋር ተቀናጅተው የአካባቢውን ሰላም እንዲያስከብሩ በመንግስት ይህ ጥያቄ የቀረበላቸው በሰሜን ጎንደር ዞን ዳባት ወረዳ አካባቢ የሚንቀሳቀሱት አርበኛ መሳፍንት ተስፉም ይሻላል የሚሉት ሀሳብ አለ። ይህንንም ሀሳብ ከሃይማኖት አባቶች፣ ከሀገር ሽማግሌዎች እና ከተለያዩ የህብረተሰብ ክፍሎች ለተውጣጣው አስታራቂ ቡድን ማስረዳታቸውን ለአሜሪካ ድምጽ ገልጸዋል። ልዩነት የነበር ከመንግስት ጋር አይደለም። ከመንግስት ተወካዮችና ያው የወያኔ ተላላቂዎች ስላልነጠፉ አቅም የሌላቸው አመራሮች ጋር ነው። አራርቀውን ቆይተው የነበረ በምን ምክንያት ያው ይሄ ወሰን ጥያቄና የማንነት ጥያቄዎችን በህዝብ ላይ እንቅስቃሴ በማደርግባቸው ሰዓት እንቅፋት ይፈጥሩብያል። አማራ ፋኖ የምህረት ደብዳቤ የተሰጠውን ያስራሉ። ፍቱልኝ አልፈቱ ሲሉ ደግሞ የእነሱን አካል ደግሞን ያስራለሁ። በዛ እየተነሳሳ ያው ወደ ሆኑ ግጭቶች እችን የማስባትን የማንነት ጥያቄና የአማራ ስሜቴን ማንጸባርቃትን ያው እንቅፋት እንደፈጠሩብኝ ነው የቆዩ። ለወራት የተካሄደው የእርቀ ሰላም ሂደት ትላንት መቋጫ ማግኘቱንም አርበኛ መሳፍንት ይናገራሉ። ሁላችን ያው ያለፈ እንዳለፈ ሆኖ የማንነት ጥያቄያችን በጋራ እንደምንጠይቅ፣ ሰላምን በጋራ ጥበቃ ዘብ እንደምንሆን፣ እስካሁን እርስ በርስ የምንጎዳዳውን ነገር በእኛ በኩል እናቆማለን። አንተም ይናምነህ ወደ አንድነት ገብተን ሀገራችን በሰላም እንድንኖርባት ውል እንውሰድ የሚል ነው። እንግዲህ ትናንት የጨረስ ነው። ተስማምተን ታርቀን አባቶች መስቀል ሰልፈው እጃችን መስቀል ላይ ብዛት እጃችን ጥለን ውል ተጋብተናል። ቃል አጋብተው ነው አማምለው የጨረሱልን። የሰሜን ጎንደር ዞን ዋና አስተዳዳሪ አቶ ወርቁ ለምለሙም የእርቀ ሰላሙን ይዘት ለአሜሪካ ድምፅ እንዲህ አብራርተዋል። የክልሉ መንግስት ሶስት አማራጮችን አቅርቧል። አንደኛው አማራጭ መስፈርቱን የሚያሟሉ በልዩ ኃይል ወይም በአድማ ብተና ወይም ደግሞ በመደበኛ ፖሊስ እንዲሰማሩ፣ በአካባቢው በእርሻ የሚሰማሩ ከሆነ ደግሞ በአካባቢው ሚሊሻ ጋር ተቀናጅተው የአካባቢውን ሰላም እንዲያስከብሩ፣ ከዚህ ውጭ የተሻለ አቅም ያላቸው ወይም ተደግፈው ወደ ኢንቨስትመንት የሚገቡበትን አማራጭ መንግስት በተደጋጋሚ ያቀርቧል። በዚህ ላይ እንዲሰማሩ ስምምነት ተደርጓል። ሁለተኛ በተለያየ መንገድ ወንጀል ተፈጽሟል። ይህ ወንጀል የፈጸሙ አይ በምረት በይቅርታ የሚታለፉትን በይቅርታ የማለት በአንጻሩ ደግሞ በህብረተሰቡ ዘ ብገደል ያደረሱ ሰው ያገቱ መሰረተ ልማት ያቆሙ በአማራ ስም በፋኖ ስም ነገር ግን ለግሉ ፍላጎት ወንጀል የፈጸሙ ሀብት ያጋበሰ ኃይል ደግሞ ወደ ህግ እንዲቀርብ በማድረግ በኩል ሁለተኛው ስምምነት ነው። ሶስተኛ በአካባቢ በተወሰነ መንገድ የመሰረተ ልማት እንዲህ የጸጥታ ኃይሉ ጋር የመገጫጨት ችግሮች ነበሩ። እሱ ከዛሬ ጀምሮ ተወግዶ በመተባበር መንፈስ አካባቢ ሰላም የሚያገኝበትን መሰረተ ልማቶች ሌሎች መመለስ ያለባቸው የወሰንና የማንነት ጉዳይ በሚመለከት ህገ መንግስት ይሻሻል፣ ልይ የሚመለከት ሌሎች የኢኮኖሚና መሰል ችግሮችን በሚመለከት ፍትህ ማግኘት አለበት የሚል በዚህ ጉዳይ ላይ አብረን እንሰራለን እንጂ አንዱ ወደፊት አንዱ ወደኋላ የሚመጣበት ነገር የለም። በእሱ በኩልም ጥበቃ ሊደረግ ይገባል ይላል። መንግስትም ጥበቃ የማድረግ ኃላፊነት አለበት። እነዚህን እና የመሳሰሉትን ችግሮች ለመፍታት አብረን እንሰራለን። ማንኛውም ሰው እርቀ ሰላሙን ለማውረድ ሲተጉ ከነበሩ የሀገር ሽማግሌዎች አንዱ አባ ገብረ ሊባኖስ በበኩላቸው መንግስትም ሆነ አርበኛ መሳፍንት ለሰላም ያሳዩት ተነሳሽነት አድንቀዋል። አርበኛ መሳፍንት ወይም ሻለቃ መሳፍንት ተስፍን፣ እኔ የሌባ ወይም የቀማኛ የዘራፊ ተባባሪ አይደለሁም። እንዲህ አይነትም ደግሞ የአባቶቻችን ስም የሚያጠለሽ ፋኖ የለም። በፋኖ ስም ግን የተደራጀ ካለ አብረን መመከት አለብን። ይሄን ማጥፋት አለብን። ህዝብን የሚያሸብር የህዝብን ሀብት የሚዘርፍ ፋኖ አይደለም። እኛም ደግሞ የዚህ አካል ተባባሪ አይደለም በሚል መሳቱም ተጽ ይሄ ምላሽ ሰጥቷል። እሱም እንደሌለበት አረጋግቶልናል። መንግስት ባወጣቸው መመሪያዎች ወይም መስፈርቶች መሰረት አረበኛ መሳቱ መዋቅር ውስጥ ሊገባና እንዲሳተፍ ማንነት ጥያቄዎችን ከመንግስት ጎን በመሆን ጥያቄዎችን እንዲጠይቅ መንግስትም ዝም ቢል እየቀሰቀሱ የማንነት ጥያቄው እንዳይደበዝዝ የማድረግ አቋም ወስዶ በዚህ ተስማምተናል። አርበኛ መሳፍንት ለፋኖ ወጣቶች በሚል ባስተላለፉት መልእክትም ተከታዩም ብለዋል። በፋኖ ስም ስሙን ብቻ እየነገሩ መጠቀም ሳይሆን አባታቸውን ስም እየሸጡና እያጠፉ መሆናቸውን እንዲያውቁ ተይ ቆም ብሎ እንዲመለከቱ ነው። በአማራ ክልል በሰሜን ጎንደር ዞን አካባቢ ለወራት የዘለቀ የጸጥታ መደፍረስ እንደነበር ይታወቃል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ ዝግጅት ደግሞ ከባህር ዳር ወደ ድሬዳዋ እንሻገረ። በድሬዳዋ በኮሮና ቫይረስ ወረርሽኝ ሳቢያ ኑሯቸው ለተጎዳባቸው ነዋሪዎች የተደራጁ በጎ ፈቃደኞች በየሰፈሩ ልዩ ልዩ ድጋፎችን በማድረግ ላይ ናቸው። ለነዋሪዎች መርጃ የሚውል ድጋፍ በማሰባሰብ ላይ የሚገኘው የድሬዳዋ አስተዳደር በበኩሉ የድጋፍ አሰጣጡ የተቀናጀ እንዲሆን ጠይቋል። የሀረማያ ዩኒቨርሲቲም በምስራቅ ሐረርጌ ዞን የኮሮና ቫይረስ መዛመት ያስከተለው ችግር ተጽዕኖ ላሳደረባቸው የዞኑ ነዋሪዎች ተመሳሳይ ድጋፍ ማድረጉ ተገልጧል። አዲስ ቸኮል ተከታትሎታል። ከአዲስ አበባ በመቀጠል በርካታ የኮሮና ቫይረስ ያለባቸው ሰዎች የሚገኙባት ድሬዳዋ ከአብዛኞቹ የሀገሪቱ ከተሞች አስቀድማ የተወሰኑ ማህበራዊና ኢኮኖሚ እንቅስቃሴዎችን ገታ ነበረ። ቀድሞውንም ከእጅ ወደ አፍ የሚኖር ነዋሪ በሚበዛበት ከተማ ይህ መወሰኑ በርካቶች የዕለት ቁርሳቸውን ለመሸፈን እንዲቸገሩ አድርጓቸው ነበር። በርካታ በጎ ፈቃደኞች በመደራጀት የየሰፈራቸውን ችግረኞች ለመርዳት እንዲቀሳቀሱ አድርጓቸዋል። መሰረቱን በለጋሪ ያደረገውና ከመጅሊስ ጋር በመተባበር የሚሰራው ጁማ ቶኩማ የተባለ ማህበር ከከተማ ነዋሪዎች ከሚያሰባስበው ድጋፍ ባሻገር በውጭ ከሚኖሩ ኢትዮጵያውያንና ከእድሮች ገቢ በማሰባሰብ ልዩ ልዩ ድጋፍ እያበረከተ ይገኛል። አስተባባሪው አቶ አድናን ጃፈር ድጋፋቸው በለጋህሪ የተገደበ ሳይሆን ሌሎች ሰፈሮችንም ያካተተ መሆኑን ገልጾ ከብሔርና ከሃይማኖት አንጻርም ሁሉንም ተደራሽ ለማድረግ ጥረት ማድረጋቸውን ይገልጻል። በሳቢያን አካባቢ ስድስት መቶ አካባቢ አምስት መቶ ሰማንያ አምስት ሰው አካባቢ ድጋፍ አገናል። ምን ያህል በምን ያህል ወጪ ማለት ነው? ሁለት መቶ አርባ ስምንት ሺ አካባቢ ምን ምን ነው ድጋፍ ያደረገል ለአንድ ሰው በነፍሶ ክፍ በርለዛ ጊዜ አስር ኪሎ ዱቄትና አስር ኪሎ ሩዝ እዚህ በገንደ ገራዳም እንደዛ በአምባ አርባ ሰባት ሺ አካባቢ ብር እንደገዛ መቶ ሀምሳ አካባቢ አባወራ እንደዛም ተሰብስዋል። ለጋር ገንደ ገበር የሚባል አካባቢ ላይ ወደ አርባ አምስት ሺ ብር ሳ ሰባት ሰው አካባቢ በዛ ድጋፍ ተደርገዋል። በዛሬው ዕለት ከተለያዩ ሰፈሮች ለተውጣጡ ሁለት መቶ ሰላሳ የከተማዋ ነዋሪዎችም ተመሳሳይ ድጋፍ አድርጓል። በቀጣይ ደግሞ ቢላል መስጂድ አካባቢ ለሚኖሩ ለተጨማሪ አምስት መቶ ስልሳ ሰዎች ድጋፍ ሊደረግ ዝግጅት መጠናቀቁን አቶ አድናን አክሎ ይገልጻል። ተመሳሳይ ድጋፎች በሌሎች ሰፈሮችም እየተካሄዱ ናቸው። ባለፈው ቅዳሜ 300 ለሚሆኑ የሳቢያን ችግረኞች ድጋፍ ያበረከቱት የቀጠና አንድ በጎ ፈቃደኞች ድጋፉን ለማበረከት ያስፈልጋቸውን 300 ሺህ ገደማ ብር ያገኙት በሳቢያን ተወልደው ያደጉና አሁን ግን ኖራቸውን በውጭ ሀገር ያደረጉ የሰፈራቸውን ልጆች ድጋፍ በመጠየቅ ነበር። አስተባባሪ ወጣት ነጻነት ይናገራል። ነሳሳን ዋናው ምክንያት በወቅቱ በሽታ ምክንያት ኢትዮጵያ ላይ እንደሚታወቀው በጣምሉሉሸባል ነው ከቤት አትውጡ የሚባል መረጃ አለ። ወጥቶም የራሳቸውን አስቤዛ መሸመት የማይችሉ ሰዎች ስላሉ ግዴታ እኛ በጉልበታችን ያለውም በሳንቲሙ አሰባስበን ለእነዚህ እናቶች ቤታቸው ድረስ አስቤዛ ማስገባት ገራች ነው የምንሄደው። የፍቅር አገር መሆኗን በተግባር አሳይተናል። በዚሁ ዕለት የደቻቱ አካባቢ ወጣቶችም በተመሳሳይ መንገድ ያሰባሰቡትን ገንዘብ የሰፈራቸውን ችግረኞች ለመደገፍ አውለውታል። የሁለቱም ሰፈር ወጣቶች ድጋፋቸውን የኢኮኖሚ ሁኔታን እንጂ ብሔርም ወይም ሃይማኖትን መሰረት ያደረገ እንዳልነበርና ሁሉም የድጋፋቸው ተጠቃሚ እንደነበረ ይናገራሉ። ተረጂ የለየንበት ምክንያት ሰፈር ውስጥ ተሰሚ የሚባሉ አባቶች አሉ እነሱን ማማከር በጣም ደካማ የሚባሉትን ሰዎች ወገን የሌላቸው እንዲለዩልን አረግ ናቸው ዘር ብሔር ቀለም ሳንል ማንንም ሰው ሰው በመሆኑ ብቻ አይተም ማለት ነው በምታዩት እነዚህን ሰዎች ማግኝ ይቻላል ከዚሁ ባሻገር የሁለቱ ሰፈር ወጣቶች ለትንሣኤ በዓል ለክርስቲያኖች ሰንጋዎችን በማረድ ከየሰፈሮቻቸው ችግረኞችና የጎዳና ተዳዳሪዎች ጋር በዓሉን በጋራ አክብረዋል በሌላ በኩል በትላንትና ሁለት የጎሮ አካባቢ ወጣቶች ከስድስት መቶ ሺ ብር በላይ ገንዘብ በመሰብሰብ በኮቪድ-19 ምክንያት ለተቸገሩ የሰፈራቸው ሰዎች ድጋፍ አድርገዋል። አስተባባሪው አህመድ ውስማን ይናገራል። ወጣቶች ይህንን የመጀመሪያው ጀመሩ። ከዛ በኋላ ባለሀብቶችን ማሳተፍ ተጀመረ። ተዋረድ የቀበሌዎችን እንዲሁም ከፖሊስ ጣቢያም አንድ ላይ በመሆን የተለያዩ ኮሚቴዎች እንዲዋቀሩ ተደረገ። በዚህ በገቢ ማሰባሰብ ወደ 608 ሺ ብር ገቢ ተሰባስቦ ለ550 አባወራ የገባበት ሁኔታ አለ። ለዛ ለእያንዳንዱ 25 ኪሎ የሚሆን ሩዝ አስር ኪሎ የሚሆን ዱ ዱቄት ና እንዲሁም ሁለት ተኩል ዘይት ለእያንዳንዱ እንዲደርስ ከዛሬ ጀምሮ ስርጭት እየተሰራ ያለበት ሁኔታ አለ ማለት ነው። በሀገር አቀፍ ደረጃ ማዕድ ማጋራት በሚል መሪ ቃል የከፋ ችግር ቢደርስ በሚል ልዩ ልዩ ድጋፎች እየተሰባሰቡ ናቸው። ክልሎችም ይህን እያደረጉ ናቸው። የድሬዳዋ አስተዳደርም በፋይናንስ ና ኢኮኖሚ ልማት ቢሮ ኃላፊው አቶ ሱልጣና አለይ የሚመራ ግብረ ኃይል አቋቁሞ ከ16 ሚሊዮን ብር በላይ ሰብስቧል። ሆኖም የቢሮ ኃላፊው በየሰፈሩ የሚደረጉ ድጋፎች በተቀናጀ ሁኔታ ቢሆኑ የተሻሉ ናቸው ብለው እንደሚያስቡ ከዚህ በፊት ለቪኦኤ ገልጸው ነበር። ያም ሆኖ የወጣቶቹ ተነሳሽነት የአስተዳደሩ ማበረታቻ አላጣም። በሁሉም የድጋፍ መስጫ መርሃ ግብሮች ላይ ምክትል ከንቲባ ከሜጀር ተገኝተው ወጣቶችን ሲያበረታቱ የነበረ ሲሆን በትላንትና ሁለት በነበረው የድጋፍ አሰጣጥ ላይ አፈ ጉባኤ ፈጡ ሙስጠፋና የፍትህ ጸጥታና ሕግ ጉዳዮች ቢሮ ኃላፊ አቶ ሙሳ ተገኝተው ነበር። በተመሳሳይ የአረማ ዩኒቨርሲቲ በኮሮና ቫይረስ ምክንያት ችግር ውስጥ ለገቡ ለ178 ያጎራባች ቀለበሎች አባወራዎች ለእያንዳንዳቸው ከሺ ብር በላይ የሚያወጡ የምግብና ጽዳት ቁሳቁሶችን ድጋፍ አድርጓል። ድጋፉ ወደፊትም እንደሚቀጥል የዩኒቨርሲቲ ፕሬዚዳንት ዶክተር ጀማል ዩሱፍ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድረ ሄደዋል። አዲስ ቸኮለን ለዘገባው አመሰግናለሁ። አሁን ደግሞ ከድሬዳዋ ወደ መቀሌ ናቅና በትግራይ ክልል የኮሮና ቫይረስን ወረርሽኝ ለመከላከል ተብሎ በወጣ አዋጅ እንዲዘጉ ተወስኖ የነበሩ አንዳንድ አገልግሎት ሰጪ ተቋማት ዳግም ይከፈቱ ዘንድ መወሰኑን በክልሉ የወረርሽኙ መከላከል ስራ አስተባባሪ ኃይል አስታውቋል። በክልሉ በሚገኝ አንድ ወረዳ ውስጥም የትራንስፖርት እንቅስቃሴ የተፈቀደ ሲሆን፣ አብዛኛው የመንግስት ሰራተኞች ወደ ስራ ገበታቸው እንዲመለሱም ተወስኗል። ውሳኔው ከነገ ቅዳሜ አንስቶ ተግባራዊ እንደሚሆን ምክትል ርዕሰ መስተዳደሩ ዶክተር ደብረጽዮን ገብረ ሚካኤል ናቸው በሰጡት ጋዜጣዊ መግለጫ ያስታወቁት ለዝርዝሩ ሙልጌታ ጽብሃ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ትናንት ለተወሰኑ የክልሉ መገናኛ ብዙሀን በሰጡት መግለጫ በትግራይ አስቸኳይ ጊዜ አዋጅ በማወጅ ቫይረሱ ያለበት ሁኔታ ለማወቅ አስችሎናል ብለዋል። በተካሄደው የቤት ለቤት አሰሳ እንዲሁም የተጠረጠሩ ሰዎች ናሙና በመውሰድ በትግራይ እስካሁን በቫይረሱ የተያዘ ሰው እንደሌለ አውቀናል በማለት ተናግረዋል። ቫይረሱ ወረርሽኝ የመከላከያ ስራ ከፍተኛ ትኩረት ተደርጎ ይሰራል ብለዋል። ናብ ትግራይ ዝኣተው ሓልዋ the ክትትል ደግ ወደ ትግራይ የሚያስገቡ መስመሮች ጠንካራ ጥበቃ ማድረግ ያስፈልጋል። የውስጥ ጉዳይ ካሁን በኋላ ክትትል ነው የሚያስፈልገው። ትልቁ የሚመጣው አደጋ ከውጭ ነው። ስለዚህ እንደዚህ አይነት ያካሄድ ለውጥም እናደርጋለን። ካሁን በፊት ከውጭ የሚመጣ እንጠብቅ የሚል አቅጣጫ ቢኖርንም በክልል ውስጥም ከፍተኛ ስጋት ነበረን። እስካሁን በተሰራው ስራ ስኬታማ ብለን ነው የምናስቀምጠው። በተለያዩ መንገድ ቫይረሱ በክልሉ ገብቷል ወይ አልገባም ተብሎ የተፈጸመ ስራ ጥሩ ነው። ስለዚህ ከውጭ ለሚመጣ ትኩረት አድርገን ነው የምንሰራው፣ ነው ያሉት። ቫይረሱ በትግራይ እስካሁን ባይገባም በቀጣይ ሊገባ የሚችልበት እድል ከፍተኛ በመሆኑ ጥንቃቄ ማድረግ ይገባል ብለዋል። ዶክተር ደብረጽዮን የንግድ ተቋማት በመዘጋታቸው ደግሞ የኑሮ ውድነት መታየቱ ገልጸዋል። ይህንንም ተከትሎ የተወሰኑ የንግድ ተቋማት እንዲከፈቱ የክልሉ የኮሮና ቫይረስ መከላከል ኮማንድ ፖስት መወሰኑ ገልጸዋል። ዘግተን የነበርነው የንግድ አገልግሎት ተቋማት እንዲከፈቱ የወሰን ነው ቡናም የሚሸጥባቸው ካፍቴሪያዎች እንዲሁም ሰዎች ገዝተው ብቻ እንዲሄዱ ፈቅደን የነበረ ነው። ጭማቂ ቤቶችም አገልግሎት እንዲሰጡ ተወስኗል። የወንዶችም ይሁን የሴቶች ጸጉር ስራም እንዲጀመር ተወስኗል ነው ያሉት። ሌላ ደግሞ ጠላ ቤቶች እንዲከፈቱ ነገር ግን ሰዎች ገዝተው እንዲሄዱ እንጂ ተቀምጠው ሊጠቀሙ አልተፈቀደም። የመጠጦች አከፋፋይ ደግሞ በአሁኑ ጊዜ በመጋዘናቸው የያዙትን እንዲሸጡ ተፈቅዷል። ከቦታ ወደ ቦታ የሚደረግ ጉዞ ደግሞ በአንድ ወረዳ ውስጥ እንቅስቃሴ መፈቀዱ ምክትል ርዕሰ መስተዳድሩ አስታውቀዋል። በቀጣይ ክረምት የምርታማነትን ስራ እየተቃረበ በመሆኑ ስራውን ለማገዝ ታስቦ በወረዳ ውስጥ እንቅስቃሴ መፈቀዱ ነው ያብራሩት። የሚበዙ የመንግስት ሰራተኞች ደግሞ የጤና ችግር ካላቸው ውጭ ወደ መደበኛ ስራቸው እንዲመለሱ መወሰኑም ገልጸዋል። ዳግም ስራ እንዲጀምሩና መከላከያ እንዲጠቀሙና አካላዊ መራራቅ እንዲጠብቁ ዶክተር ደብረ ጽዮን አሳስበዋል። ማሻሻያ የተደረገላቸው ውሳኔዎች ከነገ ቅዳሜ ጀምሮ ተግባራዊ እንደሚሆን ምክትል ርዕሰ መስተዳድሩ አስታውቀዋል። ለአሜሪካ ድምጽ ሙልጌታ ጽቡሃ። ሙልጌታ ጽበሃን አመሰግናለሁ። ጎረቤት ኤርትራን በሚመለከተው ተከታዩ መጽሔት ርዕስ ደግሞ ወዲህ ወደ ዩናይት ስቴትስ ነው የምንመለሰው። ዩናይት ስቴትስ ውስጥ ብቻ የሚኖሩ ኤርትራውያን አገራቸው የኮሮና ቫይረስን ወረርሽኝ ለመከላከል የምታደርገውን ጥረት ለማገዝ በሁለት ሳምንት ውስጥ 3.8 ሚሊዮን ዶላር ማዋጣታቸውን ዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ ጉዳይ ፈጻሚ አቶ ብርሃነ ገብረ ህይወት ተናገሩ። እስካሁን ለኮሮና ቫይረስ የተጋለጹት ኤርትራውያን ቁጥርም አምሳ መድረሱን እንዲሁም የአንድ ሰው ሕይወት ማለፉን አቶ ብርሃነ ጨምረው ገልጠዋል። የትግርኛ ክፍል ባልደረባችን ተወልደ ወልደ ገብርኤል ነው አቶ ብርሃነ ገብረ ሕይወትን ያነጋገረው። ጽዮን ግርማ ዘገባውን ይዛ ቀርባለች። ዜጎችን ለረጅም ዓመታት በእስር በማቆየት በአፈና እና በሌሎችም የሰብአዊ መብት ጥሰቶች በአብዛኛው በውጭ ከሚኖረው ኤርትራውያን ማህበረሰብ ትችት የሚቀርብበት የኤርትራ መንግስት አገር ውስጥ የኮሮና ቫይረስ ስርጭትን ለመግታት ለሚያደርገው ጥረት የሚሆን ሶስት ነጥብ ስምንት ሚሊዮን ዶላር በዩናይትድ ስቴትስ ከሚገኙት ኤርትራውያን ብቻ ማግኘቱን ዋሽንግተን ዲሲ የሚገኘው የኤምባሲው ጉዳይ ፈፃሚ አቶ ብርሃነ ገብረ ህይወት ለአሜሪካ ድምጽ ገለጹ። ይህ ገንዘብ የተሰበሰበው በኤርትራ እየተደረገ ያለውን ጥረት ለማገዝ የተቋቋመው ግብረ ኃይል በአመቻቸው መንገድ እንደሆነም ተናግረዋል። ዜጎቻቸው የተለያየ የባንክ አሰራርን በመጠቀም ገንዘቡን ገቢ ማድረጋቸውን ገልጸው ይህን በኤርትራ ጤና ሚኒስቴር እየተካሄደ ያለውን ርብርብ ለማገዝ ተቃዋሚዎቻቸውም ጭምር እየደወሉ እንደሚያበረታቷቸው ጠቁመዋል። በአሜሪካ ውስጥ ባላቸው መዋቅር ተጠቅመው ባደረጉት ማጣራት በሳውዝ ዳኮታ በሚገኘው ስሚዝፊልድ የተሰኘው የአሳማ ማቀነባበሪያ የሚሰሩ 15 ኤርትራውያን በኮሮና ቫይረስ መያዛቸውን ማረጋግጣቸውን ገልጸው በሌሎችም የአሜሪካ ከተሞች የተጎዱ ዜጎቻቸውን በተመለከተ ክትትል እያደረጉ መሆኑን ጨምረው ገልጸዋል። ኣብ ካልእ ቦታታትን ኣበየ ከተሙ ክሳዕ ሕጂ በፅሕና ዮም ዘለና ሓበሬታ እስካሁን በደረሰን መረጃ መሰረት በአገሪቱ ዙሪያ አምሳ የሚሆኑ ኤርትራውያን ኮሮና ቫይረስ መጠቃታቸውና አንድ ዜጋ ደግሞ በሞት መለየቱን ለማወቅ ችለናል። በየጊዜው ይበልጥ የተጣራ መረጃ ለማግኘት በትጋት እየሰራን ነው። የዜጎቻችንን ሁኔታም እየተከታተልን ነው። ጉዳይ ፈጻሚው አቶ ብርሃን አያይዘው ከገንዘብ ማሰባሰቡ ጎን ለጎን ሁሉን አቀፍ ድጋፍ ለማድረግ ጥረት እያደረግን እንገኛለን ብለዋል። መጀመሪያ መረጃ ማቀበልና ትምህርት መስጠት የመጀመሪያው እርምጃችን ነው። በየቀኑ በቴሌኮንፈረንስና በተለያዩ የዜና አውታሮች ተጠቅመን የሚወጡትን የመከላከያ ዘዴዎች እንዲደርሳቸውና መውሰድ ያለባቸውንም ቅድመ ጥንቃቄዎች በተለያዩ የሕክምና ባለሙያዎች በኩል እንዲደርሳቸው አድርገናል። ቫይረሱ ከተገኘባቸውም ማድረግ ያለባቸውን የመገለልና ራስን የመጠበቅ ግዴታዎች አስተላልፈናል። ቤት ውስጥ ተወስኖ መቀመጥ የሚያስከትለውን የስነ ልቦና ጫና በመገንዘብም የስነ ልቦና ባለሙያ ምክር እንዲያገኙ አድርገናል። የኤርትራ መንግስት በአሁኑ ሰዓት ቅድሚያ ሰጥቶ የሚሰራው ዜጎችን ከኮሮና ቫይረስ ለመጠበቅ በመሆኑ ሁሉም ዜጋ ትብብር እያደረገላቸው መሆኑን ገልጸዋል። 3.8 ሚሊዮን ዶላሩ በሁለት ሳምንታት ብቻ የተገኘ ቁጥር እንደሆነና ከዛ በኋላ የተሰበሰበው ቢደመር የበለጠ ቁጥር እንደሚኖረው ገልጸዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ወልደ ወልደ ገብርኤል እና ጽዮን እናመሰግናለው። አድማጮች አሁን የመጨረሻው የመጽሔቱ ርዕስ ደግሞ ወደ አውሮፓ ያሻግረናል። የኮሮና ቫይረስ ወረርሽኝን መዛመት ለመግታት ሲባል በተወሰደ እርምጃ በከፊል አውሮፓ በሰዎች እንቅስቃሴ ላይ ተጥሎ የነበረው ገደብ በያዝነው ሳምንት እንዲላላ ተደርጓል። ተዘግተው የነበሩ ትምህርት ቤቶችና ሱቆች እየተከፈቱ ነው። አንዳንድ የአውሮፓ ሀገሮች የቫይረሱ መዛመት የሚያስከትለውን እልቂት ለመቀነስ በመቻላቸው ኢኮኖሚያቸውን በአዲስ መልክ ለማንቀሳቀስ መብቃታቸው እየተገለጠ ነው። ሌሎች የአውሮፓ ሀገሮች ታዲያ በአንጻሩ አሁንም በመቶዎች የሚቆጠሩ ሞቶችን በየዕለቱ እየዘገቡ መሆናቸውን ጠቅሶ የአሜሪካ ድምፁ ሄንሪ ሪጅዌል ከሎንዶን ያጠናቀረውን ዘገባ ዝርዝር አዳነች ፍስሐ፣ እየታቀርበዋለች። ሮም ለሁለት ወራት ያህል ተዘግታ ከቆየች በኋላ በመጠኑ ብርሃን እያፈነጠቅላት ይመስላል። አንዳንድ የመጽሐፍት መሸጫ ሱቆች እንዲከፈቱ ተፈቅዷል። አልቤርቶ ቮልፖኒ የተባሉ ደንበኛ ደስታቸውን ገልጸዋል። እዚህ የመጣሁት ለልጅ ልጆቼ አንዳንድ ነገር ለመግዛት ነው ሳገኛቸው በዓል እናደርጋለን ብለዋል። የበዓሉ ጉዳይ ግን ለአሁኑ ይቆያል። ሮም ከተመሠረተች 2773 ዓመቷን ባለፈው ሮብ አስባለች። የልደት ቀን በዓሉ ግን ለሌላ ጊዜ ተላልፏል። ኢጣሊያ አሁንም ቢሆን በየዕለቱ በመቶዎች የሚቆጠሩ ሞቶችን እየመዘገበች ነው። አብዛኛው ኢኮኖሚዋም እንደተዘጋ ነው። የዓለም የጤና ድርጅት ዋና ሥራ አስኪያጅ ዶክተር ቴድሮስ አድሃኖም አውሮፓ ጥንቃቄ እንድታደርግ መክረዋል። እገዳዎችን ማላላት ማለት በማንኛውም ሀገር ወረርሽኙ አብቅቷል ማለት አይደለም በማለት ዶክተር ቴድሮስ አስገንዝበዋል። በሌሎች አውሮፓ ሀገሮች ወደ መደበኛ የኑሮ ዘዬ የመመለስ ምልክት እየታየ ነው። ጀርመን አነስተኛ ይዘት ያላቸው ሱቆች እንዲከፈቱ እየፈቀደች ነው። ፕራግ ላይ ክፍት ገበያዎች ስራቸውን ጀምረዋል። በኖርዌይ መዋለ ሕፃናት ተከፍተዋል። ጓደኛሞች ለመገናኘት በቅተዋል። በኦክስፎርድ ዩኒቨርሲቲ የሚሰሩት ዶክተር ፒተር ድሮባክ ስለ ሁኔታ አብራርተዋል። የመዛመቱን ሁኔታ እየቀነሱ ባሉት ሀገሮች አዲስ የሚታመሙት ሰዎች ብዛት በጣም ያነሰ ነው። ምናልባትም በየቀኑ የሚሞቱት ሰዎች ብዛት በአስሮች ከሚቆጠር እስከ አንድ መቶ ሊሆን ይችላል። በእነዚህ ሀገሮች ታዲያ የመራራቁን ጉዳይ የማላላት እርምጃ ቢጀመር ተገቢ ይሆናል። ጀርመንን በመሳሰሉት በቫይረሱ የተያዙ ሰዎች ብዛት ከፍተኛ ቢሆንም፣ የሚሞቱት ሰዎች ቁጥር ግን ዝቅተኛ በሆነባቸው የአውሮፓ ሀገሮች እገዳዎቹን እንደማላላት የሚችሉበት ደረጃ ላይ ያሉ ይመስለኛል፣ በማለት ዶክተር ድሮባክ አስረድተዋል። ከአውሮፓ በኮሮና ቫይረስ ክፉኛ የተጎዳች ሀገር ወደ መሆን እያመራች ባለችው ብሪታንያ በመንቀሳቀስ ላይ የተደነገገው እገዳ እንዳለ ነው። አሁንም ዶክተር ፒተር ድሮባክ አብራርተዋል። መጀመሪያ ቢያንስ ለሁለት ሳምንታት ያህል በቫይረሱ የሚያዙ ሰዎች ብዛት ቀንሶ እንደሆነ መታየት አለበት። ሁለተኛ የጤና ስርዓት አቅም ምን ያህል እንደሆነ መጤን ይኖርበታል። ጊዜያዊ ሆስፒታሎችን በመሳሰሉት የአስቸኳይ ጊዜ ሕክምና ላይ መተማመኑን ማቆማቸው መረጋገጥ አለበት። በመጨረሻም ስሜቱ የታየባቸውን ሰዎች ሁሉ ለመመርመር የሚያስችል አቅም መኖር አለበት። መመርመር የሚገባቸውን ሰዎች ሁሉ ተከታትሎ የማግኘት ብቃትም ሊኖር ይገባል ብለዋል። ዶክተር ድሮባክ ደቡብ ኮሪያንና ቪየትናምን በመሳሰሉት ሀገሮች ሰዎችን የመመርመርና ንክኪ የነበራቸውን ሰዎች ተከታትሎ በማግኘት ምርመራ በማካሄድ ዘዴ ጥሩ ስኬት አግኝተዋል። ክፉኛ የተጎዱት ምዕራባውያን ማህበረሰቦች ኢኮኖሚያቸው በአዲስ መልክ ለመንቀሳቀስ የሚያስችላቸው ዘዴ ይህ ነው ይላሉ የሳይንስ ጠቢባን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። ሁለተኛው አጋማሽ ስርጭታችንን ጀምረናል። አሁን ለዚህ ክፍል ቀዳሚ ወደሆነው ዘገባ እንለፍ። ወደ ቤንሻንጉል ጉሙዝ በሎ ጀገንፎይ የተመለሱ አንዳንድ ተፈናቃዮች ለስድስት ወራት ያህል ድጋፍ ስላላገኙ ለችግር መጋለጣቸውን ተናገሩ። የኮሮና ቫይረስ ወረርሽኝ በወረዳው ከተከሰተም ለከፋ አደጋ ልንዳረግ እንችላለን በሚል ያደረባቸውን ስጋት ገልጠዋል። የቤንሻንጉል ጉሙዝ የአደጋ ስጋት አመራር ጽሕፈት ቤት ኃላፊ በበኩላቸው አስፈላጊው ድጋፍ በመንግስት እየተደረገ መሆኑን ጠቅሰው እርዳታው ለሚያስፈልገው ተረጂ በፍትሐዊነት የማሰራጨት ችግር መኖሩን ተናግረዋል። የክልሉ መንግስት በበኩሉ ችግሩ የሚፈታበትን አመራር መስጠቱንና በትክክል ተፈጻሚ የማይሆን ከሆነም ተገቢ ያለውን እርምጃ የሚወስድ መሆኑን የክልሉ መንግስት አስታውቋል። በሌላ በኩል ድጋፍ የሚያስፈልጋቸውን ሰዎች ለይቶ የድጋፍ ስራውን ለማስፈጸም ዝግጅት ማድረጉን የክልሉ የአደጋ ስጋት ቢሮ በበኩሉ አስታውቋል። ናኮር መልካ ተጨማሪ ዝርዝር አለው። ለደህንነቴ ስለምፈራ ስሜን አልጠቅስም ያሉ ግለሰብ ወደ በሎጀገንፎይ ከተመለሱ አንድ ዓመት ሊሞላቸው እንደሆነ ተናግረዋል። በክልሉ መንግስት ሲሰጣቸው የነበረ የእህል ድጋፍ ከተቋረጠ ስድስት ወራት ማለፋቸውን ጠቅሰው በዚህ ምክንያት የተቀሩት ስምንት የቤተሰባቸውን አባላት ለመደገፍ ወደ ሌላ ቦታ እየሄዱ የጉልበት ስራ እንደሚሰሩ ተናግረዋል። መንግስት በተደጋጋሚ ቃል የገባልንን ድጋፍ እንዲያደርግልን እንጠይቃለን ይላሉ እኒ ግለሰብ ቤታችን ንብረታችን፣ ብዙ ጊዜ ያፈራን እኖርልበት አገር ነው። መመለሳችን ትክክል ነው። ተመልሰናል፣ መንግስት መልሶናል። ግን አሁን ተመልሶ እኛን ያፈናቅሉ አመራር ናቸው። አቤቱታ አቀረብ ነው፣ በሶስተኛ ጊዜ ነው። አሁን ህዝባችን በረሃብ እያለቀ ነው። ብናመለክትም፣ አቤቱታችን የሚሰማ የለም። እንደውልም የሚያነሳልን የለም። በዚህ በሀይለኛ ችግር ውስጥ ነው ያለ ነው። ማታችን ቤታችን ተወርሶብናል። የመጨረሻ የሞት ክፍል ውስጥ ነን ያለን። ሁለት አመት የሞላብን ነው። አሁን የተፈናቀል ነው። የአለም አቀፍ ስጋት የሆነው ኮሮና ወረርሽኝ ሰለባ እንዳይሆኑ መንግስት አፋጣኝ ምላሽ እንዲሰጣቸውም ጠይቀዋል። አሁንም የሞት ሰው ዛችን ሞቷን እያለቀ ነው። በረሀብ በሽታ እያለቀ ነው። መንግስት መጥቶ እናንተ በኮሮና ቫይረስ ሌሎ አካባቢ በምቹ አቅጣጫ እየተደረገላቸው ነው። ለእኛ ግን ምንም አቅጣጫ ሰጥቶ ይሄንን እንኳን እዚህ ችግር ነው ንብረት ያጣኝ ነው እንኳን ብሎ ተፈናቃይ እየተመለከተ አካል የለም። እኛ አሁንም በሜዳን ያለ ነው። ክረምት እየገባ ነው። ሰው ቤት የለውም፣ ሸራ የለውም፣ ዶሮ የለውም። ማሳ ተውዞበታል። አሁ खाला रस निकाल सर रात मापीत मांस चौका በድጋፍ እጦት ምክንያት ሰባት የቤተሰቦቻቸውን አባላት በትነው በራሳቸውም የሰው ጥገኛ ሆነው እንደሚኖሩ የገለጹት ሌላው አለሙ ባላለሁ ያሉት ግለሰብ ናቸው። ባለፈው ዓመት በግጭት ሳቢያ ዘንድሮ ደግሞ በግብርና ግብዓቶች እጥረት፣ እንዲሁም የተወሰደብኝ መሬት ስላልተመለሰልኝ ለከፋ ችግር መጋለጥያ አይቀሬ በመሆኑ ቤተሰቤን ጥዬ ለመሄድ ተገድጃለሁ ብለዋል። የቤኒሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊ አቶ ታረቀኝ ታፈሰ መንግስት ከቤት ንብረ ንብረታቸው ተፈናቅለው ወደ ክልሉ ለተመለሱ ግለሰቦች የሚያደርገውን ድጋፍ አቋርጦ አያውቅም ብለዋል። በእኛ ክልል ላይ ከሰኔ አስራ ስድስት ሁለት ሺህ አስር ጀምሮ በሶስቱም ዞን፣ በአሶሳ ዞን፣ በመተከል ዞን እና በካማሽ ዞን እንደዚሁም በማኦ ኮሞ ልዩ ወረዳ ሰዎች በተፈጠረው ግጭት ምክንያት መፈናቀላቸው ይታወቃል። ከዛ ጊዜ ጀምሮ ክልሉ የምችለውን ያህል በራሱ እያደረገ ወረዳውን እያስተባበረ የተቸገሩ ወይም ተፈናቃዮች የሚያስፈልጋቸውን ድጋፍ እያስተባበረን በራሱ እየገዛ ከሀኪሙ በላይ የሆነውን ደግሞ ወደ ፌደራል እንትን እያደረገ እየረዳቸው ነው ያለው። አሁንም ስረዳም ነው የነበረው። አልፎ አልፎ ቅሬታዎች ይመጣል። አሰጣጡ ላይ በራሳችን ሄደን ስርጭት አናደርግም። ስርጭት የሚያደርገው ወረዳው ነው። እዛ ወረዳ ከደረሰ በኋላ አንዳንድ ቅሬታዎች ሲመጡ ወረዳው ቅሬታውን አምነዋል። ሁለት መንገድ ነው ያየ ነው አሉ ከአንዳንድ ቦታዎች ላይ እውቀት ማነስም ሊሆን ይችላል። አንዳንድ ቦታዎች ደግሞ ፐርፐዝሊም የተሰራ ሊሆን ይችላል። ይሄ ቅሬታ ግን በትክክል ቀበሌ መዋቅር ላይ ችግሮች እንዳሉ እህል እያለ እህል የለም የማለት አልፎ አልፎ በተለያዩ ሰዎች ይሸጣል የሚባሉም ነገሮች ይመጣሉ። ይሄንን ቅሬታ ተከትለን እኔ በአካል እጄ አወያይቻለሁ። ከዛ በኋላ የተስተካከሉ ነገሮች ነበሩ። ከጥቂት ጊዜ በኋላ ደግሞ እንደገና አሁንም ቅሬታው እንደ አዲስ ተነሳ። ያለውን ነገር ለመፍታት እየሰራንም ነው የምንገኘው። ለወረዳው አመራሮች ችግሩን እንዲፈቱ አቅጣጫ ተሰጥቷል፣ በማለት ካልሆነም እንወስዳለን ስላሉት እርምጃ እንዲገልጸዋል አቶ ታረቀኝ። አሁን ግን ይህንን ወረዳው ካመነ እና ችግሩ አለ ካለ በኋላ ከክልሉ መንግስት ጋር በመነጋገር አንዱ የበሰቡ የጋራ የመኖር ሴቱን የሚሸረሽሩ ነገሮች ሊኖሩ ስለሚችሉ ይሄ መፈታት አለበት የሚል ደብዳቤ ጽፌናል። ወረዳውን በቁርጠኝነት ይሄንን ወደ ታች ያለው መዋቅር የቀበሌ መዋቅር ማለት ነው ማስተካከል እና እርምጃ መውሰድ እንዳለበት፣ ካልሆነ እና ብንገደድ እርዳታውን በማቋረጥ የምንገደድ መሆኑ አሳውቄናቸዋል። አሁንም ባለሙያ ለመላክ ዝግጅት ላይ ነው ያለ ነው የተባለው። ህዝብ ሙሉ በሙሉ እንደተከለከለ አይደለም ያለው። የተወሰኑ ስፔሲፊክ የሆኑ ቦታዎች ያለን መረጃ ማለት ነው ከተማ አካባቢ ያሉ ቀበሌዎች አንድ ሁለት ሶስት ቀበሌዎች መሆኑን ነው የምናውቀው። ይህንን በየጊዜው ማስተካከያ እርምጃዎች ስንወስድ ነው የነበረው። አሁንም ይህንን ለማብሳጭ እየተዘጋጀን እየሰራንበት ነው ያለን የኮሮና ወረርሽኝ ተጋላጭነትን በተመለከተም ተፈናቅለው ወደ ክልሉ የተመለሱ ሰዎች በሽታውን በተመለከተ ግንዛቤና ድጋፍ ለማድረግ ዝግጅት አድርገናል ብለዋል አቶ ታረቀኝ። የኦሮሚያ ክልል አደጋ ስጋት አመራር ቢሮ የአደጋ ስጋት ቅድመ ማስጠንቀቂያና አደጋ ስጋት መከላከል ዳይሬክተር አቶ ቤኛ በበኩላቸው ከኦሮሚያ ክልል ወደ ቤኒሻንጉል ጉሙዝ የተመለሱትን ጨምሮ በሌሎች ቦታዎች ድጋፍ የሚሹ ሰዎችን ለይተው ድጋፍ ለማድረግ ዝግጅት ማድረጋቸውን በስልክ ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ ለሁለት ዓመታት ከኖሩባት ዩናይትድ ስቴትስ ወደ ሀገራቸው ተመልሰው ጎጃም ዘልቀው አዊ ዞን እንጅባራ ከተማ ለጥቂት ቀናት እንደቆዩ በተደረገላቸው የጤና ምርመራ ለኮሮና ቫይረስ መጋለጣቸው የተነገራቸው ኢትዮጵያዊ የምሽቱ እንግዳችን አድርገናል። እንግዳችን አቶ አንሙታ የሕክምና ክትትላቸውን አጠናቀዋል። ከቫይረሱ ነጻ ተብለውም ወደ ቤተሰቦቻቸው ለመቀላቀል በመሰናዳት ላይ ናቸው። ከሶስት ሳምንታት በላይ ሕክምና ሲደረግላቸው የቆዩት አቶ አንሙት የህክምና ማዕከሉን ለቀው ሊወጡ ሰዓታት ሲቀራቸው ከባህር ዳሯ ዘጋቢያችን አስቴር ምስጋናው ጋር የስልክ ቃለ ምልልስ አድርገዋል። ራሳቸውን በሚያስተዋውቁበት ይጀምራሉ። አሜሪካ እንዲያና ግዛት ነው። እንዲያና ግዛት ጅባራ ከተማ ተወለቅበት ደግሞ አዲስ ክላ ከተማ ይባላል። ያው ቀደም ሲል አብዛኛው ሰው እንደሚያውቀው በሽታው ከተገኘብኝ በኋላ እዚህ ባህር ዳር መኮር ሆስፒታል እንገኛለን ማለት ነው። አሜሪካን ሀገር ምን ያህል አመት ቆዩ? ሁለት አመት ላይ ቆዩ። ወደዚህ ከመምጣቱ በፊት የኮሮና ቫይረስ በግዛት ውስጥ ነበር። በግዛት ውስጥ እንዳሁኑ የከፋ ደረጃ ባይሆንም የከፋ ደረጃ ደረሰ እንጂ ነበረ። ወደ ኢትዮጵያ ሲመጡ አላማው ከምን ጋር የተያያዘ ነበር? ሁለት አመት ላይ ያው በዘጠኝ ምረት አካባቢ ነበር ትያት ሄድኩ። እሷንም ለማየት ያሳለፍ ነው በዓል ለማሳለፍ ነበር ከቤተሰቡ ና ከዘመድ ጋር። እርስዎ የመጡበት ወቅት እንግዲህ የኮሮና ቫይረስ በዓለም አቀፍ ደረጃ የተስፋፋበት ነበር። ቫይረሱ ሊኖርብኝ ይችላል ብለው ተጠራጥረው ነበር። አጋጣሚ ከኢንዲያና ወደ ዲሲ ለመሄድ ኢንዲያና ላይ የነበረው ኤርፖርት ወደ አስራ ሰባት ፍላይት ካንስል ነበር። ያኔ ነው በጣም ያስፈራል። ጥር ያለ ነገር ነበረ ግን ከዛ ወደ ወደዚህ ከምመጣ ባለው እኔ ምንም ነገርም አላሰብኩኝም። ይሄ ነገርም ይፈጠራል ብዬም አልቀበቅኩ ነበር። እዚያ ያሉ ግን ስለ በሽተው የመተላለፊያ መንገድ መደረግ ስላለበት ጥንቃቄ ያው ያውቁ ነበር ማለት ነው። ጥንቃቄ ያደርጉ ነበር። ጥንቃቄ ያደርጋሉ። ለምሳሌ እንደዚህ በምትንቀሳቀስበት ሰዓት ሳኒታሪ በርሊበስ አስፈላጊ በሆነበት ቦታና ዴላሞችን በመጠቀም ይህ ታደርጋለች። ከመቼ ወዲህ ነው ምልክቱን ማሳየት የጀመሩት? ኢትዮጵያ ውስጥ ከገቡ በኋላ እንግዲህ ቅዳሜ ቀን ነው የገባሁኝ። በእኛ አስራ ሁለት ማለት ነው በኢትዮጵያ አስራ ሁለት በእሑድም ደህና ነበርኩኝ። ሰኞ ከሰዓት በኋላ አስታውሳለሁኝ ሆነ ማለት የተለየ ስሜት ይሰማ ነበር ላይክ ብርድ ብርድ ማለት ማለት ነው እና እንደ የሆነ ሰዓት ላይ ምስ ከወቃኝ ና መድኃኒት ናገ ሱን ወሰድኩኝ ማክሰኞ ወደ ሀገር መተመልስ ማለት ነው ወደ እንጅባራ መክሰኞ ስምንት ሰዓት የዘጠኝ ተኩል አካባቢ ገባሁኝ። ከዛ ከገባሁ በኋላም ጥሩ ስሜት አልነበረኝ። ቤተሰብ መዘን አልነበሩ በአንደኛ ድካም ስለነበር መንገድ የተወሰነ ለማሳለፍ ብዬ ተኛው። ከዛ ፕሮብለታ ነገሮች ማለት በጣም እንትን እያለ መጣ። ግርት ግርት የማለቱ እስኪ ለእኔ ስከብ ይ በሽታ ይሆናል ብዬ ምንም አልተጠራጠርኩ ነበረ ሊቀየር ይችላል። ሁለተኛ ደግሞ ምግቡን በራሱ ይህን ውስጤ የናየ ነበረ እና ከሰዓት ዛንጀዋራ ላይ ነው። ምርመራ ተደርጎ የምርመራ ውጤት ይፋ ባልሆነበት ሁኔታ ነው ይሄ መረጃ የተሰራጨው። ይህ ነው ይህ ባልሆነበት ሁኔታ ላይ በሶሻል ሚዲያ ደግሞ ያን ወሬ በጣም ተቀባበሉት። ይገርምሻል በየቦታው ከቴሌሊ ጀምሮ ኮሶበር፣ ቻግኒ፣ ዳንግላ ባህር ዳር ሁሉ ሂዶ በየ ማምን አመስናለን ብለው እነሱ መጡ። ባለሙያዎቹ ከክልል ነው የመጣ እንደዚህ በዛ ላይ ከዛም ድረስ እንኳን ምንም ውስጤ ላይ ሀ በሽታ ይኖራል ብዬ አላልኩም። እንደውም እንዴት እንደዚህ ብሎ ስሜን ባልሆነ ነገር እንትን ይላሉ የሚለው ነው ውስጤ ላይ የነበረ እኔ ላይ የተለየ ምልክት አይታቸው ነው ወይ ምንድን ነው እኔ እንዲንዲታክም የነበር ና ያለ ችግር ይሄ ነው ብዬ በግልጽ ከመናገር ነው እነሱም፣ አይ ይሄ ነው ተብለን የመጣ ነው። ስለዚህ ማምን ይመሰላሉ። እንደዛ ከሆነ ለምን ደስ ይላል። ምክንያቱም ይሄ ለጋራ ም ስለሆነ አርብ ጠዋት ናሙና ተወሰደ። ቅዳሜና እሑድን ቤት ነበርኩ አልወጣሁት የትም እስከዛም ራሱ አልወጣሁም። ሰኞ ጠዋት ላይ የመጡት ቤቱ በጋራ ባላችበትን ነገራችሁ ምናምን ትሉ ቁጫለ ተነገረ ነው ቤቱ ከሰማንያ አምስት እስከ ዘጠና አምስት ፐርሰንት ይሆን በሽታ ውድ ነዋል ግን ምልክት እያሳየ ስለሆነ ባህርዳር ሆስፒታል መቆየት አለብህ ምናምን አሉ። ባለቤቴ በጣም ደንግቃ በወቅቶች ጭሆች የማገር ምናምን ነበሩ ያላሰብኩት ነገር ነው የተከሰተው። መጨረሻ ላይ ራሴን አረጋገውኝ እና አምቡላንስ ይመጣል ተዘጋጅ ተብሎ ወደዚህ የመጣውበት ሁኔታ ነው። ከብዙ ሰዎች ጋር ተገናኝተው ነበር እኔ በፍፁም አልተገናኘሁም። አስታውሳለሁ ማዘር ነበረች ማዘር ነበር እና ደግሞ ጎረቤት፣ የባለቤት ዘመዶች አልፈዋንተ ማለት ነው እና ተፈልቶ ምናምን ይጠብቅሻል። ይ ባህላችን ነው። የተለየ ድግት ወይ ደግሞ ሌላ ነገር አልነበረም። ወቅቱም በዛን ሰዓት ላይ ቀበለት ሚዲያም የተጠየቁ ጥያቄ ነው። ድግት ነበረ በጣም ብሶ ተሰብስሞ ነበር ይሄ አልነበረም። የተገናኘቸው ምናት ነበረች፣ ከዛ ፓነርም ነበረ። ከዛ በኋላ ጓደኞች አልተወሰኑ ጓደኞች ነበሩ። ከዛ ውጭ የተለየ ሰው ተጠርቶ ተረግሶ ምራምን ይህ አይደለም። ህብረተሰቡ የሚጠይቀው ጥያቄ ነው እና ይገርምሻል፣ አጎቴ ማለት ነው እንጅባራ ፖሊስ አዛዥ ነው። አልተገናኘውም ነገር ግን እሱ ብቻ ሳይሆን ሌላም አጎቴ በጣም በነዛ ባልተገናኘበት ሁኔታ ምንም ባላገኝ በስልክ ብለህ በስልክ ነው ተደዋውለን እንደ መጣፈ ይቻላል። በቃ ስራ ላይ ችለን ከነ ተብሎ ያወራንበት ሁኔታ አለ። ይህ ምንም ሚያስዋሽ ነገር አለ። እሱ ወደ ሀያ ምናምን ቀን ማጸያገብቶ ሌላኛው አጎቴም እንደዛው ጉዳይ በተለይ አሁን ያሉ ያለ ሁኔታ ምን ይመስል ነበር? እንግዲያ ፍጆታ ብቻ መሆን የልኮሮችን ማመቻቸት ነው ያለብን። ዶክተሮቹ ቤታቸውን ጥለው ልጆቻቸውን ጥለው እኛ ጋር እንደዚህ አስራ አራት ቀን እዚሁ መቆየት ማለት ለእኛ ለህብረት በተደጋጋሚ ምርመራ ተደርጎልህ ነበር እና ውጤቱ ነጌቲቭ ወይም ደግሞ ነጻ የሚል ውጤት ደርሶኛል ብለህ ያው ተደስተህ ነግረኸኝ ነበር ቀደም ብለህ እና አሁን ወደ ቤት ልትሄድ ነው ወይስ የት ነው ያለኸው? አሁን ያለሁት ያው ባህር ዳር መኮር ነው። ተደውሎ ሶስት ጊዜ ልመጣ እንደሆንኩ ተነግሮኛል። ለዛሬ እንድትወጣ ነበር ተባልኩና ወይ ደግሞ ይሄ መሆን እንደሌለበት ከዶክተሩ ጋር ተነጋግረን እሱም ደግሞ ለሚመለከታቸው

ሰዎችን እየጠበቁበት ያለውበት ሁኔታ ነው ያለው። እንደሚነገረው የቫይረሱ ስርጭት ከፍተኛ ከሆኑ ሀገራት የሚመጡ ኢትዮጵያውያን ከመቀላቀላቸው በፊት ለአስራ አራት ቀናት ራሳቸውን ለይተው ቢያቆዩ እንደሚሻል ይታመናል። በአሁኑ ሰዓት መንግስትም ያው አስገዳጅ አድርጎታል ይሄንን ነገር። እርስዎ ከአሜሪካ ሲመጡ ራስዎትን ለይቶ ለማቆየት ያደረጉት ጥረት ነበረ እና ከገባን በኋላ ነበር እንዲወጣው ማለት ነው መቀቅሽን ከለጥቀሽ ምናምን እነዛ ማልፌ ነው የወጣውት በወቅቱ ምንም ይፈጠራል ብዬ ስላላሰብኩኝ፣ ተወሰነ ሶስት ቀን ነው አዲስ አበባ የቆየ ከረጣ በኋላ ቤተሰብ በጣም በጉጉት እየጠበቀ ስለነበረ ምንም ይፈጠራል ብዬ ስላላሰብኩኝ ማለት ነው። አቶ አንሙ ታወቀ ከኮሮና ቫይረስ ያገገሙ ወይም በተደጋጋሚ ምርመራ ነጻ የሆኑ በድጋሚ እንኳን እግዚአብሔር ማሩት እግዚአብሔር ይስጠ አስቴር ምስጋናውንና እንግዳዋን አቶ አንድሙ ታወቀን አመሰግናለሁ። አድማጮች አሁን ለምሽቱ የመጨረሻው ወዳደረግነው ቅንብር ነው የምናልፈው። ለኮቪድ-19 ፈዋሽ መድኃኒትና የመከላከያ ክትባት ፍለጋ ዓለምን ላስጨነቀውና መላ ላልተገኘለት በሽታ ድንገት ከሁሉም አቅጣጫ የሚጎርፉ ከሚመስሉት የሆናል መላዎችና እንደ ፈቃድ ከሚሰነዘሩ የፈውስ ሐሳቦች ባሻገር ለመሆኑ በሳይንሳዊ ጥናት ላይ የተመረኮዘው ሁነኛ መድኃኒትና ክትባት ፍለጋ ጉዞ ምን ይመስላል? ከሁለቱ የመድኃኒት ቅመማ ሳይንስና ጥናት አዋቂ ባለሙያዎች ጋር በትናንትና ምሽት ጀምር ነው ቃለ ምልልስ የዛሬው በጥናትና ሙከራ ላይ ያሉትን መድኃኒቶችና ና የመከላያ ክትባቶች ምንነት ያስተዋውቃል። የመከላከያ ክትባቶች ምንነትና ያሉበትን ደረጃ ይፈትሻል። እንግዶቼ ፕሮፌሰር ብስራት ኃይለ መስቀል በሃዋርድ ዩኒቨርሲቲ የፋርማሲ ኮሌጅ ምክትል ሊቀመንበርና መምህር፣ ዶክተር አሌክስ ዮሐንስ በዩናይት ስቴትስ የምግብና መድኃኒት አስተዳደር ከፍተኛ የጥናት ባለሙያ ናቸው። ፕሮፌሰር ብስራት በትላንትናው ምሽት ዝግጅታችን ስለ ቫይረሱ ተፈጥሮና ጸባይ በማስረዳት ላይ ሳሉ ነበር ውይይታችንን የገታ ነው። የአሁኑንም ቫይረሱ ወደ ሰውነቱ ውስጥ ከገባ በኋላ የሚከሰተውን ሁኔታ በሚያጤኑበት ይጀምራሉ። ኤርቦርን ስለሆነ በአየር ስለሚተላለፍ ሳንባ ነው ከመጀመሪያ ላይ መጎዳት የሚጀምረው። የጦር አውድማው ሳንባ ነው የሚሆነው። ዋናው ሳምባ ነው። አሁን ሌሎችም ሌሎችም ተገኝተዋል ደም ማርጋት፣ ኩላሊትን የመሳሰለ ሌሎችም ሌላ ነገር እየታየ ነው፣ ግን ዋናው የሳምባ ነው እና ያ ሳምባ መቆጣት ይጀምራል። ሲቆጣ ያብጣል፣ ውሃ ይይዛል። ያ ውሃ ሳምባውን ይሞላዋል፣ መተንፈስ ያቀተናል። ኦክሲጅኑ በዛ በውሃ ውስጥ አልፎ ሰውነታችን ጋር መድረስ አይችልም፣ እና ሰዎች ሬስፒቶሪ ፌለር ወይም የሳምባ መተንፈስ ማቆም ይጀምራሉ። በዛ ነው እንግዲህ የሚሞቱት። እና አንዱ የመድኃኒት አይነቶች ይህንን የሰውነታችን የመቆጣት የመዋጋት ኃይል የሚቀንሱ ናቸው፣ ኢንፍላሜሽኑን የሚቀንሱ እነዚህ አሁን ክሎሮኪን እና ሃይድሮክሲድ ክሎሮኪን የሚባሉት ከነዚህ ግሩፖች ናቸው። ስለዚህ ቫይረሱን ዳይሬክት፣ በቀጥታ ቫይረሱን ምንም የሚያደረጉት ነገር የለም፣ ግን ያ ፍልሚያ እንዲቀንስ በፍልሚያው ምክንያት ሊመጡ የሚችሉትን ጉዳቶች በመቀነሳቸው ሰዎቹ ኢቨንቹዋሊ ቫይረሱ ይሞታል፣ የሰውነታችን አይደል ይገለዋል። ግን እስከሚሞቱ ድረስ ሳምባችን ተጎቶ መተንፈስ አቅተው ከኦክሲጅን ማጣት ሰዎቹ እንዳይሞቱ ያንን ፍልሚያ ስለሚቀንሱ ነው። እነዚህ አንድ ግሩፕ ናቸው። አሁን ወደ ገበያ በጣም የቀረበው አንድ አምስት አሉ ሌሎቹ ደግሞ ዳይሬክትሊ ቫይረሱን በቀጥታ ቫይረሱን ደግሞ የሚዋጓሉ አንቲ ቫይረስ የሆኑ መድኃኒቶች አሉ። እነሱ ደግሞ ሌላ አሁን ወደ ገበያ በጣም የቀረቡ አትሊስት አራት የሚሆኑ አሁን ሰው ላይ እየተሞከሩ ያሉ አሉ። እነዚህ ሄደው ቀጥታ ቫይረሱን ነው የሚገሉት። ቫይረሱ የሚራባበትን የተለያየ ኤሪያ እንዳይራባ፣ እንዳይሰራ ማኮላሻ ቁልፍ እያረጉበት ቫይረሱ እንዳይንቀሳቀስ ያደርጉታል ማለት ነው። ሌላው ሶስተኛው ክፍል ደግሞ ቫይረሱ ይዟቸው የዳኑ ሰዎች ለቫይረሱ እንደ ሌላው ቫክሲኔሽን መከላከያ ኦረዲ ሰውነታቸው ስለፈጠረ ያ ኦሬዲ የተፈጠረውን መከላከያ ከነዛ ሰዎች ደም ተለግሶ ከዛ አውጥተው ለተያዙት በሽተኞች ሲሰጧቸው፣ ኦረዲ የሰለጠኑ ወታደሮችን እንደገና ቀጥሮ ከማሰልጠን ይቀር ኦሬዲ የሰለጠኑትን ማሰማራት ማለት ነው። ሶስተኛው በዛ አይነት መንገድ እየተጠና ነው ያለው። አራተኛውና ትልቁ ደግሞ ያው ቫክሲን ነው፣ ክትባት ነው። ብዙ አይነት ክትባቶች አሉ። አብዛኞቹ እንደውም የተወሰኑት ክትባቶች ኦረዲ የምንጠቀምባቸው ያሉ ግን ሪፐርፐዝ ነው የሚሉት ወደዚህ ወደዚህ እንዲጠቀሙበትለዚህ ጥቅም እንዲውሉ እየተደረገ ነው ያለው፣ እና አምስተኛው ክፍል ደግሞ የጉንፋን እና የኢንፍሉዌንዛ መድኃኒት ሆነው ያገለግሉ የነበሩ አሁን በላቦራተሪ እና በእንስሳት ላይ ደግሞ ለዚህ ለኮሮናም የሚያገለግሉ ሆነው ተገኝተዋል፣ እና ሰው በአምስት ክፍል ከፍለዋቸው ነው እያጠኑት ያለው። መልካም፣ ጥናት ላይ ያለውን በየደረጃው በየአይነታቸው ከፋፍለው አስረድተውናል። ዶክተር ብስራት ከእርሶ ጋር ልቆይና መጀመሪያ በአጭሩ የሚመለሱትን ጥያቄ ላንሳ። በተለይ ክትባትን በተመለከተ የገለጹት ምን ያህል የዓለም አብዛኛው ክፍል ይህን ያህል ትልቅ ቁጥር ያለው ስርጭት ቢኖረውም አብዛኛው ህዝብ አሁንም አልተጋለጠምና ብዙዎች ወደ እሱ የሚወስድ ተስፋ የመጣል ነገር አለ። ከዚህ ቀደም ከሚወስደው ረጅም የጥናት መስመር ለማፋጠን የሚደረጉትም ነገሮች በተለይ በመንግስታት በስፋት ይነገራሉ። የዩናይትድ ስቴትስ መንግስት ጨምሮ ምን ያህል ቅርብ ይመስሎታል? የተደረጉት ጥናቶች ምን ያህል ተስፋ ሰጥተዋል? እስካሁን የታዩት ከድሮ ክትባት ጀምሮ ለምሳሌ ቢሲጂ የሚባል ቫክሲን ነበር፣ ለቱበርክሎስስ፣ ለሳምባ ነቀርሳ የምንሰጠው። በጣም የሰለጠኑ ሀገሮች ሳምባ ነቀርሳ ችግር ስለሌለ አሜሪካን ጨምሮ የግድ የቲቢ የሳምባ ነቀርሳ ክትባት አያስገድዱም። በፈቃደኝነት ወይም እንደው ኤክስፖዝድ ለሆነ ነው። አንዳንድ ሀገሮች ግን ሳምባ ነቀርሳ ስቲል ስለሚያስቸግር በግድ በልጅነታቸው እንዲከተቡ ይደረጋልና አሁን እንስሳ በላቦራቶሪ ላይም ራሱ ቫይረሱንም በመግደል ከአሁን በፊትም ሳርስ ላይ ተሞክሮ ነበር። የኮሮና አይነት ዘሩ ዛሬ ሀያ አመት ገደማ የነበረ ቫይረስ ነው። የዛሬ አስር አመትም ደግሞ መርስ የሚሉት ላይም ተሞክሮ ለውጥ ያመጣ ነው። አሁን ደግሞ ባለፈው ሳምንት ኤሮፕ ውስጥ ተመራማሪዎች ወደ መቶ ሰባ ስምንት አገር ይሄ የሳምባ ነቀርሳ ክትባት በልጅነታቸው በግድ የሚሰጥባቸው አገሮች ከማይሰጥባቸው አገሮች ጋር አነጻጽረው ይሄን ክትባት የወሰዱ አገሮች በጣም በጣም ያነሰ ሞት ስላሳዩ ያን ያስከተቡ አገሮች በጣም አነስ ያለ የሞት እድል ነው ያላቸው። ብለው እንደውም በጣም ልዩነቱ በፐርሰንት ስታይ ያረጉና ያላረጉ ብዙ ልዩነት አላቸው። ስለዚህ እሱ አሁን ወደ አስር ሀገሮች ነው አስራ አንድ ሀገሮች አሁን በሰው ላይ እንዲጠና ተደርጓል። ስለዚህ አንዱ እሱ ነው ቢሲጂ። አሁን እንደገና ደግሞ የፈንጣጣ ክትባት ራሱን ተመልሶ እየመጣ ነው። ለምን በላቦራቶሪ ላይም ይህን ቫይረስ ሲገል ተገኝተዋል። በእርግጥ ፈንጣጣ እራሱ ቫይረስ ነው፣ ኮሮና ቫይረስን ባይሆን ሌላ አይነት ቫይረስ ነው። ስሞል ፖክስ የሚባለው ማለት ነው። እነዚህ ኦሬዲ በገበያ ላይ ውለው ስንጠቀምባቸው የነበሩ ክትባቶች እንደ ሌሎቹ እንደ አዲስ ገና ሀ ብለው እንደሚፈጠሩት ለመፈቀድ በመንግስት ደረጃ ብዙ አይደለም ጊዜ የሚፈጀው የሚታወቅ ነገር ብዙ ስላለ ቀድሞ የተጠና የቱ ጋር ምንሰራ አልሰራም ከዚህ ቫይረስ ጋር የሚዛመደው ብቻ ነው ጥናቱ የሚቀጥለው። እና ሁለት አይነት ነው የሚያዩት ሰውነታችን የሚያመነጭ በመከላከያ አንደኛው ለአጭር ጊዜ የሚሆን ነው። አይ ጄ የሚሉት ነው። አይጂጂ የሚሉት የረጅሙ ጊዜ ነው። እና ያው እንግዲህ እንደምታውቀው ክሊኒካል ትራያልስ ማለት ይሄ ጥናት ማለት አንድ መድኃኒት ማርኬት ላይ ከመሄዱ በፊት ሁለት ግሩፕ ተወስዶ፣ አንደኛው ፕላሲቦ የሚባል መድኃኒትነት የሌለው አንደኞቹ ደግሞ መድኃኒት ያለው ተወቅተው ሁለቱ ተነጻጽረው ያለው ዲፍረንስ ከበቂ በላይ ሲሆን በተቀባይነት ደረጃ ሲደርስ ነው። እና ያን ለማድረግ ጊዜ ይፈጃል። እና እነሱ ለዚህ ለአሁኑ ጊዜ አይደርሱም። ሆፕ ፊሊ ይሄ በሽታ ተመልሶ በየዓመቱ እንደ ጉንፋን የሚመጣ ባይሆን ጥሩ ነው፣ ግን ከመጣ ለሚቀጥለው ራውንድ በሙሉ ያገለግላል። መልካም የፖለቲካ አንድምታውን ጨምሮ ቶሎ መምጣቱን በተለያየ መንገድ የሚፈልጉት ቀረባ አድርገው የሚያዩበት ሁኔታ አለ። ተጨባጩን ካልተጨበጠው እንድንለይ ያህል ነው። መድኃኒትና ክትባትን የሚመለከቱ ዶክተር ብስራት በርካታ ጥያቄዎች አሉ። መለሳለው ወደ እርሶ። አሁን ወደ ዶክተር አሌክስ ልሻገር። ማንም ከዚህ ቫይረስ ራሱን ነፃ ሊያደርግ የሚችል እንደሌለ በዘር በቀለም በሀብት ደረጃ ባሉበት አገር እንደማይወሰን ያሉትን መረጃዎች ጠቅሰው ገልጸውልናል። ይሁንና እነኚህ በመሰለኝ ከሚሰጡ አስተያየቶች አንዳንዴም አንዳንድ ቦታ የታዩትን ነገሮች ለመተንተን በሚሞክሩ ወገኖች አፍሪካን አይመለከትም ሲባል ነበረ። በዚህም ሀገር ጥቁር አሜሪካውያንና ወይም አፍሪካውያን አሜሪካውያንን አይመለከትም ሲባል፣ አሁን ክፉኛ የተጎዱት የማህበረሰብ ክፍሎች መሆናቸው ታይተዋል። በእርግጥ ግን ሳይንስ የሚደግፈው መሰረት ያለው ማ ይበልጥ የተጋለጠ ነው ማ ይበልጥ የተጋለጠ አይደለም የሚለውን መመለስ የሚቻል ነገር በዚህ ሰዓት የሚታወቅ ይኖር ይሆን? አድማጮች፣ ውይይቱ በሰዓት ገዳቢነት ዶክተር አሌክስ ዮሐንስ ከሚሰጡት ምላሽ ነው ተከታዩ ዝግጅታችን የሚቀጥለው። ለአሁኑ ግን እንግዶችን ፕሮፌሰር ብስራት ኃይለመስቀል እና ዶክተር አሌክስ ዮሐንስን ለጊዜያቸው አመሰግናለሁ። ጊዜ ርስጥልኝ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22፣ በ25 ና፣ በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንስሳ ፕሮግራም እዚ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ ይሰናብታለሁ። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ።